We know how to control Ebola, and the world worked together with the countries of West Africa to successfully stop the spread of Ebola. ኢቦላን እንዴት መቆጣጠር እንዳለብን እናውቃለን። ዓለም አቀፉ ማኅበረሰብም ከምዕራብ አፍሪቃ ሀገሮች ጋር በመሥራት ለስኬት የበቃ ከፍተኛ ጥረት አድርጓል። ይህ ባይሆን ኖሮ ዓለም አቀፍ ቀውስ ሊሆን በቻለ ነበር። የዩናይት ስቴትሱ የበሽታዎች መከላከያና መቆጣጠሪያ ማዕከል ዲሬክተር ዶክተር ቶማስ ፍሪዳን ናቸው። በዕለቱ አቢረስ ዝርዝሩን ይዘናል። ከምሽቱ ዋና ዋና ዜናዎች ደግሞ የደቡብ ሱዳን የሽግግር መንግስት ሊመሰረት ነው። የመንግስታቱ ድርጅት ዋና ጸሐፊ ነገ ጁባ ይገባሉ። እንደዚሁም የተቀናቃኙ መሪ ነገ ጁባ ይገባሉ ተብሎ እየተጠበቀ ነው። በዩጋንዳው ምርጫ በሁለተኛነት መጨረሳቸው የተነገረው ኪዛ ቤሲጌ ክስ ሊመሰርቱ ነው። ለዩናይትድ ስቴትስ ፕሬዚደንታዊ ምርጫ የኔቫዳ ፉክክር ዶናልድ ትራምፕ ትናንት አሸንፈዋል። እንዲሁም የዮርዳኖስ ንጉሥ አብደላ ዋሽንግተን ናቸው። ዋና ዋና ዜናዎቻችን ናቸው። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ የካቲት 16 2008 ዓ ም አስተናጋጆች አሉላ ከበደና እኔም ሰሎሞን አባተ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ለደቡብ ሱዳን የሽግግር መንግስት ምስረታ ዋና ከተማይቱ ጁባ ለሚገቡት የተቃዋሚዎቹ መሪ ሪያክ ማቻር ሁኔታዎችን ለማመቻቸት የሚያግዙ 1370 ታጣቂዎች እንዲገቡ በወገኖቹ መካከል ስምምነት ላይ ተደርሷል። የተቃዋሚዎቹ ታጣቂዎች ማለት ነው። የደቡብ ሱዳን የክትትልና የግምገማ የጋራ ኮሚሽን ትናንት ባወጣው መግለጫ ለተቃዋሚው መሪ ታማኝ የሆኑ የፖሊስና ወታደራዊ መኮንኖች ወደ ጁባ እንደሚገቡ ነው ያስታወቀው። የስልጣን ተጋሮቱ የሽግግር መንግስት ከተቋቋመ በኋላ ተጨማሪ መኮንኖች አሁን የሚገቡትን እንደሚቀላቀሉም ተነግሯል። ለሁለት ዓመታት የተዋጉት የደቡብ ሱዳን ወገኖች ባለፈው ነሐሴ በደረሱበት የሰላም ውል ምርጫ ከመጥራታቸው በፊት መንግስቱን ለሰላሳ ወራት በጋራ ለመምራት ተስማምተዋል። የተጋሮት መንግስቱን ለመመስረት በወሰዱት የመጀመሪያ እርምጃ ፕሬዚደንት ሳልቫኪር ባላንጣቸው ሆነው የቆዩትን ማቻርን ምክትላቸው አድርገው መሾማቸውን ባለፈው ሳምንት ውስጥ አሳውቀው ነበር። ጁባ ላይ ያለው አየር ይህንን ቢመስልም በአንዳንድ የሀገሪቱ አካባቢዎች አሁንም አልፎ አልፎ ውጊያ እየተካሄደ መሆኑ ታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ከፕሬዚደንት ኪር ጋር ለመገናኘትና በጦርነቱ ለተጎዱ ሲቪሎች አገልግሎት እየሰጠ ያለውን የድርጅታቸውን መጠለያ ጣቢያ ለማየት ነገ ሐሙስ ጁባ ይገባሉ ተብሎ እየተጠበቀ ነው። ሰብአዊ መብት ጥበቃ ረገድ ያለፈው የአውሮፓውያኑ ሁለት ሺ አስራ አምስት አመተ ምህረት በተለይም ለአፍሪቃ አገሮች ለአፍሪቃ ቀንድ አገሮች ኢትዮጵያና ኤርትራ ጥሩ ዘመን እንዳልነበረ አምነስቲ ኢንተርናሽናል ገለጠ። ይህ በእንዲህ እንዳለ የምዕራብና ማዕከላዊ አፍሪቃ ህዝቦች ሽብርተኝነትን በመዋጋት የከፈሉትን መስዋዕትነት አለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ገልጧል። ኤሚሊ ሎብ ከአቢጃን በላከችው ዘገባ ቡድኑ በአመታዊ ሪፖርቱ የመብት ጥበቃን በተመለከተ በተጠቀሱ ክልሎች አንዳንድ ተጨማሪ እድገቶች ይስተዋላሉ ብለዋል። አዲሱ አበባ ይዞት ቀርበዋል። ሚሼል ካጋሪ በዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል የምስራቅ አፍሪካ የአፍሪካ ቀንድና የግሬት ሌክስ ሀገሮች ፕሮግራም ዲሬክተር ናቸው። ባለፈው 2015 ዓ ም የነበረውን የሰብአዊ መብት ይዞታ ሲገመግሙ እንዲህ ይላሉ። በሰብአዊ መብት ጥበቃ ረገድ 2015 ጥሩ ዓመት አልነበረም። መንግስት የሚወስዳቸው የኃይል እርምጃዎች ወደ አፍሪካ ቀንድ ዘምተው እስከ ኢትዮጵያና ኤርትራ ተዳርሰዋል እና ለሰብአዊ መብት ጥበቃ ምንም አይነት ከብሬት አልነበረም። ዓለም አቀፍ የሰብአዊ እርዳታ አገልግሎት ህግም ወደ ሰብአዊ ቀውስ ተለውጦ ዓለም አቀፍ የስደተኞችን ቀውስ አስከትሏል። ይህ ቀውስ ባለፈው ዓመት ኤርትራን ሶስተኛዋ የስደተኞች መፍለቂያ ሀገር አድርጓታል። በአጠቃላይ 2015 ዓ ም ለሰብአዊ መብት ጥበቃ ጥሩ ዓመት አልነበረም ነው ያሉት ዲሬክተሯ ሚሼል ካጋሪ። አምነስቲ ኢንተርናሽናል በዘገባው የምዕራብና ማዕከላዊ አፍሪካ ህዝቦች በሽብርተኛነት ላይ የተካሄደው ጦርነት ቀጥተኛ ተጎጂዎች መሆናቸውን አመልክቷል። በካሜሮን፣ በኒጀር፣ በቻድ እና በናይጄሪያ የሚገኙ ከተሞች በብዙ መቶዎች የሚቆጠሩ ሰዎች በሞቱበት በመንግስቱና በቦኮ ሀራም መካከል የሚካሄዱ ጦርነት ሰለባዎች መሆናቸውንም አምነስቲ ጠቅሷል። በእነዚህ ሀገሮች የሚገኙ ህዝቦች የጸረ ሽብርተኛነት ህግ ያስከትለው መዘዝ ሰለባዎችም ሆነዋል። ለምሳሌ ካሜሩን እንደ አውሮፓ አቆጣጠር በ2014 እንዳጸደቀችው አይነቱ ህግ ማለት ነው። ይህ ህግ የካሜሩን ባለስልጣናት ህጻናትንና ሴቶችን ጨምሮ ጋዜጠኞችን፣ የመብት ተከራካሪዎችንና ሰላማዊ ዜጎችን እንዳሻቸው የሚያስሩበት የሚያዋኩበትና ለስደት የሚዳርጉበት አጉል ህግ ነው። ሰሞኑን በተካሄደው የዩጋንዳ ፕሬዚደንታዊ ምርጫ ላይ ተወዳድረው የነበሩት ዋናው የተቃዋሚ መሪ ዶክተር ኪዛ ቢሴጂ በህገወጥ መንገድ በተከታታይ እየታሰርኩ ነው ሲሉ ጠበቆቻቸው በፍርድ ቤት ክስ እንዲመሰርቱላቸው አዘዙ። ካለፈው ቅዳሜ አንስቶ ፖሊስ እያሰረ እንደሚፈታቸውና የተመሰረተባቸውም ክስ እንደሌለ የዲሞክራሲያዊ ለውጥ መድረክ ፓርቲው መሪ ተናግረዋል። ፖሊስ በየቀኑ ማለዳ ወደ ጣቢያ እየወሰደ እዚያው አውሎ ምሽት ላይ ወደ መኖሪያ ቤታቸው እንደሚመልሳቸው አመልክተዋል። ቢሴጄ ትናንት ማታ በአጎራባች ወረዳ ውስጥ ከሚገኘው ናጋላማ ፖሊስ ጣቢያ ወደ ቤቴ ሲመልሱኝ ቤቴ በወታደሮች ተከቦ ነበር። ቤት እንድገባና ተመልሼ እንዳልወጣ ተነገረኝ። ክስ የለም ማብራሪያ የለም አንድም ሰነድ የለም ብለዋል ቢሴጄ። ቢሴጄ ፕሬዚደንት ዮወሬ ሙሴቪኒ ተቀዳጅቸዋለሁ ባሉት የምርጫ ድል ላይ የተቃውሞ ሰልፍ እንደሚጠሩ ካስጠነቀቁ አንስቶ ቤታቸው በጦር ሰራዊት እንደተከበበ መሆኑ ታውቋል። በዩጋንዳ ሕግ መሰረት በምርጫ ሕጉ ውጤት ከተነገረ ቀን አንስቶ ባሉት አስር ቀናት ቅሬታ ወይም ክስ ለጠቅላይ ፍርድ ቤቱ ማቅረብ ስለሚቻል ያ ጊዜ እስኪጠናቀቅ እጩ ፕሬዚደንት ሆነው እንደሚቆዩ ቢሴጄ እየተናገሩ ነው። ውጤቱን በመገዳደሪያው ጊዜ ውስጥ ቅሬታ ሳይቀርብ ካልቀረ ወይም ቅሬታ ቀርቦ ውሳኔ ካላገኘ በስተቀር በዩጋንዳ ሕገ መንግሥት መሠረት ማንም ተመርጧል ብሎ መደምደም እንደማይቻል ቢሴጄ አስታውቀዋል። እንደዚያም ሆኖ ግን የተጻፈ መብታቸውን ለመጠቀም እንጂ በዩጋንዳ የፍትሕ ስርዓት ላይ እምነት እንደሌላቸው ቢስጅ ተናግረዋል። መጪው የዩናይትድ ስቴትስ ፕሬዚዳንት ለመሆን እየተካሄደ ባለው ፉክክር ትናንት በኔቫዳ ጠቅላይ ግዛት በተካሄደው የመለያ ምርጫ የሪፐብሊካን ፓርቲው ተፎካካሪ ዶናልድ ትራምፕ አሸንፈዋል። ቢሊዮኔሩ ትራምፕ ከድምፅ ሰጪዎቹ የግዛቱ ሪፐብሊካን 46 ከመቶውን ድምፅ ሲያገኙ፣ የፍሎሪዳው ሴናተር ማርኮ ሩቢዮ በ24 ከመቶ እንዲሁም የቴክሳሱ ሴናተር ቴድ ክሩዝ በ21 ከመቶ ሁለተኛና ሶስተኛ ሆነው በርቀት ተከትለቸዋል። የፊታችን ማክሰኞ የካቲት ሁለት እጅግ በርካታ ቁጥር ባላቸው ግዛቶች ውስጥ በአንድ ቀን በአንድ ጊዜ ለሚካሄደው በተለምዶ ሱፐር ቲውስዴ ተብሎ ለሚጠራው ና በተወዳዳሪዎች መካከል በብዙ ተስፋ ለሚጠበቀው የመለያ ድምፅ አሰጣጥም ትራምፕ ለሶስተኛ ተከታታይ ግዛት ያሸነፉበት የትላንቱ ድላቸው ጥሩ መንደርደሪያ ይሰጣቸዋል ተብሎ ተገምተዋል በተንታኞች። ከኔቫዳው ድላቸው በኋላ ደጋፊዎቻቸው የአሸናፊነት ንግግር ያደረጉት ዶናልድ ትራምፕ ጀብዳቸውን ሲናገሩ የፖለቲካ ሊቃን የትም አትደርሱም ብለውን ነበር። አሁን ግን ድፍን አገሪቱን እያሸነፍን ነው ነው ያሉት። የዚህ አገር ሰዎች ፍጹም የሚያስደንቁ ናቸው። በጣም ወዳችኋለሁ ወገኖቼ። አሜሪካንን አሜሪካን መልሰን ታላቅ እናደርጋለን። አስታውሱ እናደርገዋለን። እንዲያውም በፈጠነ ሁኔታ እናደርገዋለን። በጣም አመሰግናችኋለሁ። የሕግ መወሰኛ ምክር ቤቱ አባል የቴክሳሱ ቴድ ክሩዝ ምንም እንኳ ከትናንቱ የሪፐብሊካን ፓርቲው ትንቅንቅ በሦስተኛነት ይውጡ እንጂ ፓርቲያቸውን መልሰው ዋይት ሀውስ ማስገባት የሚችሉ እርሳቸው ብቻ መሆናቸውን ነው ለደጋፊዎቻቸው የሚናገሩት። ከሂላሪ ጋር ፊት ለፊት ለመጋፈጥ ዶናልድ ትክክለኛው ሰው አይደለም ብለው ከሚያምኑ በመላ ሀገሪቱ ካሉ የሪፐብሊካን ፓርቲው 65 ከመቶ አባላት መካከል ከሆናችሁ እውነተኛ ወግ አጥባቂን በመምረጥ ነው የምናሸንፈው ብላችሁ የምታምኑ ከሆናችሁ የመጀመሪያዎቹ አራት ግዛቶች ፍክክሩን በማጥበብና የምንፈልገውን አጉልተው በማውጣት ታላቅ ሥራ ሰርተዋል። ከሁለት የዋሽንግተን ደላሎች ወይም ከአንድ ወግ አጥባቂ አሁን መምረጥ ትችላላችሁ። በፍክክሩ ውስጥ አሁንም ያሉት በጡረታ ላይ የሚገኙት የነርቭ ሐኪም ቤን ካርሰንና የኦሃዮ ክፍለ ግዛቱ አገረ ገዢ ጃን ጆን ኬሲክ እጅግ በበዛ ርቀት ወደ ኋላ መቅረታቸው እየታየ ነው። የዮርዳኖስ ንጉሥ አብደላ ዳግማዊን የአሜሪካው ፕሬዚደንት ባራክ ኦባማ ዋሽንግተን ላይ ተቀብለው እያስተናገዱ ናቸው። የሁለቱ መሪዎች የዛሬ ውይይት ያተኮረው እስላማዊ መንግሥት ቡድን በመፋለምና የሶሪያው ጦርነት ባስከተለው ሰብአዊ ቀውስ ላይ መሆኑ ታውቋል። ሶሪያና ኢራቅ ውስጥ የአየር ድብደባዎችን እያካሄደ ባለው ዓለም አቀፍ ወታደራዊ ጥምረት ውስጥ ዮርዳኖስ ተሳታፊ ነች። ለአምስት ዓመታት ያለማቋረጥ የተካሄደው ጦርነት ከፊታችን ቅዳሜ ጀምሮ ጋብ እንዲል አሜሪካና ሩሲያ ተፋላሚ አርሚዎቹን ወገኖች ለማሳመን እየጣሩ ባሉበት ወቅት ነው የዛሬው የንጉሥ አብደላ የዋሽንግተን ጉብኝት እየተካሄደ ያለው። የዜናው ሰዓት የዜናው ሰዓት አበቃ። ይቅርታ፣ ፕሮዲውሰራችን ሰዓታችሁን ጨርሳችኋል እያለችን ነው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና እኔም ሶሎሞን አባተንን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ከምሽቱ አራት ሰዓት ይቀጥላል። አሁን ቀዳሚውን የዕለቱን አብይ ርዕስ እናስደምጣቸው። ከትምህርት ቤቶች ከገበያዎች ከህዝብ ሰርግ፣ ተለቅሶ ቦታ ሰራዊት ምን ይሰራል? እነዚህ ቦታዎች ላይ በሁለተኛው አጋማሽ ዝግጅታችን ከሚቀርቡ ወቅታዊ ርዕሶች አንዱ ነው። ሰለሞን እንዳስተዋወቀው አሁን ወደ ዕለቱ አብይ ርዕስ ለዚካ ቫይረስ የሚሰጥ ክትባት ለመፈብረክ እስከ ሁለት ዓመታት ሊወስድ እንደሚችል የገለጡት የዩናይት ስቴትሱ የበሽታዎች መከላከያ ና መቆጣጠሪያ ማዕከል ሲዲሲ ዲሬክተር የባለሙያዎች ጥረት ግን መቀጠሉን አመልክተዋል። ዲሬክተሩ ዶክተር ቶማስ ፍሪደን በአዲስ አበባ በመካሄድ ላይ ባለውና በክትባት ላይ ባተኮረው የአፍሪካ የጤና ሚኒስትሮች ጉባኤ ላይ ተገኝተዋል። እስክንድር ፍሬው አሁን ማምሻው ላይ አነጋግሯቸዋል። እስክንድር ፍሬው በመስመር ላይ አለ። እስክንድር እንደምናመሸ። እንደምናመሸ አሉላ፣ በክትባት መድኃኒቶች ላይ ያተኮረ የአፍሪካ የጤና ሚኒስትሮችና የባለሙያዎች ጉባኤ በአዲስ አበባ ዛሬ ተጀምሯል። ምንድን ነው እስኪ የዚህ ጉባኤ አላማ? ሉላ አላማው ምንድን ነው? ሰሞኑንም የዓለም ጤና ጥበቃ ድርጅት ባወጣው መግለጫ እንደተመለከተው አፍሪካ ውስጥ ከሚወለዱ አምስት ህጻናት አንዱ አሁንም ለመሰረታዊ የህይወት አድን የክትባት አገልግሎቶች አቅርቦት የለውም ወይም አይከተብም ፈጽሞ የሚል መረጃ ወጥቷል። እና አላማው በአፍሪካ ውስጥ ያለውን በተለይ ለህጻናት ክትባትን ማዳረስ በሚቻልበት ሁኔታ ላይ መምከር ነው። በእርግጥ ይህም ሆኖ ስኬቶች መገኘታቸውን የዓለም ጤና ጥበቃ ድርጅት ይሄንኑ ጉባኤ አስመልክቶ ትናንት ባወጣው መግለጫ አስታውቋል። ለምሳሌ በማጅራት ገትር በሽታ ላይ የተገኘውን ውጤት በማሳያነት ጠቅሷል። ዘጠና ከመቶ ለሚሆነው የማጅራት ገትር በሽታ ምክንያት የሆነውን ቫይረስ ሙሉ በሙሉ ሊባል በሚቻል ደረጃ መቆጣጠር መቻሉን በምሳሌነት ጠቅሷል። ለምሳሌ እንደ አውሮፓያን አቆጣጠር በአስራ ዘጠኝ ዘጠና ስድስት ሁለት መቶ ሀምሳ ሺህ ሰዎች በማጅራት ገትር በሽታ ተይዘው ነበረ። ባለፈው የአውሮፓውያን አመት በሁለት ሺ አስራ አምስት ግን ሰማኒያ ብቻ ናቸው በቫይረሱ መያዛቸው የተገረው ይሄም ከፍተኛ ውጤት ነው ብለዋል። የአለም ጤና ጥበቃ ድርጅት ፖሊዮንም በማሳያነት ጠቅሷል። ለምሳሌ ፖሊዮም ወደ መጥፋት እየተቃረበ ያለ ቫይረስ ነው ብሏል። ምን ሁሉ ውጤቶች የተገኙት በክትባት ነው። በዚህም ምክንያት ክትባት ውጤቶች አስገኝተዋል በአፍሪካ ነገር ግን የስኬቱን ያህል ብዙ መራመድ ይጠይቀናል ብለዋል። የዓለም ጤና ድርጅት የአፍሪካ ዳይሬክተር በትናንትና ውለት ለጋዜጠኞች ሲናገሩ እና እነዚህን የክትባት መድኃኒቶች ለአፍሪካውያን በማዳረስ ላይ ያለመ ነው። እንዲያውም የአፍሪካ ህብረት ኮሚሽን ሊቀመንበር ድላሚኒ ዙማ በዚህ በዓለም ጤና ጥበቃ ድርጅት መግለጫ ላይ ስማቸው ተጠቅሷል። የአፍሪካ የወደፊት ተስፋ በሚከተቡ ህጻናቶቿ ላይ ነው ብለዋል። ጤናማ የሆኑ ህጻናት የአፍሪካ ወደፊት ተስፋ ናቸው ብለዋል እና በእነዚህ ጉዳዮች ላይ ነው የሚመክረው። አሉላ ጉባኤ መልካም እስክንድር፣ ቀደም ብለን በመግቢያው እንደጠቆሙ ነው የዩናይት ስቴትሱ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ ዲሬክተር ዶክተር ቶማስ ፍሪደንም በጉባኤው ተገኝተዋል። እንዲያውም አንተ እሳቸውን አግኝተ ማነጋገር እድል ገጥሞሃል። ና እስኪ ከቃለም ለልሳችሁ አበይት ከምትላቸው ጭብጦች የተወሰኑትን አጋራ ነው። አዎ አሉላ፣ አሁን አንተም እንዳልከው ለዚሁ ጉባኤ አዲስ አበባ የመጡትን የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ ዳይሬክተር ዶክተር ቶማስ ፍሪደንን አሁን ማምሻውን ነው በአሜሪካ ኤምባሲ እያነጋገርኳቸው እሳቸውም እንዳሉት ክትባቶች በዓለም ላይ እስካሁን ድረስ በመቶ ሚሊዮኖች የሚቆጠሩ ሰዎችን ህይወት ታድገዋል። እና ክትባት ያለው አስተዋጽኦ ከፍተኛ ነው፣ የተገኙ ውጤቶችም ብዙ ናቸው። ነገር ግን በዚህ ሳንዘናጋ ውጤቶቹን ማስቀጠል እንድንችል መስራት አለብን ነው ያሉት። ለምሳሌ ለእሳቸው ካነሳኋቸው ጥያቄዎች አንዱ አሁን በአፍሪካም ሆነ በዓለም ላይ በክትባት ተገኙ የሚባሉ ውጤቶች እንደ አዲስ እየመጡ ባሉት ኢቦላና ዚካ ቫይረስ በመሳሰሉ ቫይረሶች ምክንያት ውጤታቸው እየደበዘዘ መጥተዋል ማለት ይቻላል የሚል ጥያቄ አንስቼላቸው ነበር። በዓለም ላይ ሁሌም አዳዲስ የጤና ፈተናዎች ያጋጥማሉ። እነሱን ለመበከት መስራት አለብን ብለዋል። ኢቦላን እና ዚካን በተመለከተ ሌላ ያነሳውላቸው ጥያቄ ያሉና ክትባት ይገኛሉ ወይ? መቼ ነው ክትባት የሚገኘው ለመኝ በሽታዎች የሚር ነው እሳቸው ሲመልሱ ኢቦላን እንዴት መቆጣጠር እንዳለብን እናውቃለን። ዓለም አቀፉ ማኅበረሰብ ከምዕራብ አፍሪካ ሀገሮች ጋር በመሥራት ከፍተኛ ጥረት አድርጓል። ይህ ባይሆን ኖሮ ዓለም አቀፍ ቀውስ መሆን ይችል ነበር። ነገር ግን በተሠራው ሥራ ምክንያት ያ አልሆነም። ክትባት አስፈላጊ መሣሪያ ነው። ነገር ግን ኢቦላን ለመከላከልና ለማቆም ቁልፉን ጥረት አይተካም። አሁን ኢቦላን መከላከል የሚያስችል ውጤታማ ክትባት አለን። ነገር ግን ለኢቦላ ምላሽ መስጠት ያለብን በተለመዱ የህብረተሰብ ጤና ጥበቃ ዘዴዎች አጣዳፊ በሆነ መልኩ ነው። ዚካን በተመለከተ ግን ሳይንቲስቶች ክትባት ለማግኘት እየሰሩ ነው። ነገር ግን ያንን ክትባት ለማግኘት አንድ ወይም ሁለት ዓመት ይፈጃል። ዚካን በተመለከተ ዋናው ነገር ነፍሰ ጡሮች እንዳይጋለጡ ማድረግ ነው። ምክንያቱም የሚወለዱት ሕፃናት ከፍተኛ የጤና እክል ሊገጥማቸው ይችላልና ነው። አሉላ እንዳዳመጥ ነው እሳቸው ያሉት። ኢቦላን በተመለከተ መከላከል የሚያስችል ውጤታማ ክትባት አለ፣ ነገር ግን ለኢቦላ ምላሽ መስጠት ያለብን በተለመዱ የህዝብ ጤና መሳሪያዎች እንዳጣዳፊ ተግባር ነው ብለዋል። ዚካን በተመለከተ ግን ሳይንቲስቶች በጉዳዩ ላይ እየሰሩ ነው፣ ነገር ግን አንድ ወይ ሁለት አመታት ሊፈጅ ይችላል ክትባት እስክናገኝ። ዚካን በተመለከተ ዋናው ነገር ግን ነፍሰጡር ሴቶች እንዳይጋለጡ ማድረግ ነው ሲሉ አስረድተዋል ዶክተር ፍሪደን በዚካ ከተጋለጡ እናቶች የሚወለዱ ህጻናት ከፍተኛ የጤና እክል እንደሚያስታውሳቸው በማመልከት ነው ይሄንን ያሉት። እናም በዚህ መልኩ ነው ምላሽ የሰጡት። አሉላ ሰፋ ያለው ቃለ ምልልስ ነው ያደረግነው። በሌላ ዘገባ እንግዲህ እመለስበታለሁ። መልካም፣ እስክንድር እንዳልከው በሌላ ዘገባ ይዘህ ትመለስ። አለ እያነጋገረ ባለው ዚካና ይልቁንም በክትባቶች ዙሪያ ያተኩረው ይህ የአፍሪካ የጤና ሚኒስትሮችና ባለሙያዎች ጉባኤ የመጀመሪያ መሆኑም በአይነቱ የመጀመሪያ መሆኑም ተዘግበዋል። ለመሆኑ ከጉባኤው ምን ይጠበቃል? ከወዲሁ የተቀመጡ ነገሮች ካሉ የውይይታችን ማጠቃለያ እናደርጋቸው። አዎ፣ እንግዲህ ከጉባኤው የሚጠበቀው የዓለም ጤና ጥበቃ ድርጅት እንዳለው የአፍሪካ የጤና ሚኒስትሮች፣ የአፍሪካ መሪዎች እዚህ ለክትባት ጉዳይ ከፍተኛ ትኩረት እንዲሰጡት እንግዲህ ስለ ክትባት ስናወራ ሁለት አይነት ነው አሉ። አንደኛው ነኝ መሰረታዊ ክትባቶች መሰረታዊነት በየሀገሩ የሚሰጡ ክትባቶች ናቸው ለህጻናት። ሌላው ደግሞ እንደዚህ አዳዲስ ስለሚከሰቱ ቫይረሶች በአጣዳፊ መልኩ በዘመቻ የሚሰጡ ክትባቶች ናቸው። ሁለቱንም በተመለከተ አገራት ትኩረት እንዲሰጡ እና ቁርጠኝነታቸውን እንዲያሳዩ ነው የጉባኤው አላማ። እንዲያውም በነገ ውለት አሉላ ሚኒስትሮቹ ከተለያዩ አፍሪካ ሀገራት የመጡት ሚኒስትሮች ይሄንኑ ቁርጠኝነታቸውን የሚያሳይ ፊርማ ያኖራሉ፣ ፊርማቸውን ያኖራሉ ቁርጠኝነታቸውን ለማሳየት። እስካሁን ያለውን ሁኔታ ብትመለከት አሉላ በአፍሪካ ውስጥ አስራ አምስት ሀገሮች ብቻ ናቸው ለምሳሌ፣ ከአምሳ ከመቶ በላይ የሚሆነውን የክትባት ወጫቸውን በራሳቸው የሚሸፍነው ሙሉንም አደለም ያውም ከአምሳ ከመቶ በላይ የሚሆነውን አብዛኛዎቹ በለጋሾች ላይ ጥገኛ ናቸው። ይሄ በራሱ ከገንዘብ አንጻር ያለውን ችግር ያሳያል። እና እነዚህ እነዚህ ክፍተቶች ሁሉ እንዴት እንደሚሞሉ ይነጋገራሉ። እና ያሉትን ክፍተቶች ለመሙላት ነው ውሳኔ ያሳልፋሉ ተብሎ የሚጠበቀው። ለምሳሌ ሌላ መረጃ በነገር አሉላ ዘጠኝ የአፍሪካ ሀገሮች ብቻ ናቸው ከሰማንያ ከመቶ በላይ የክትባት ተደራሽነት ያላቸው ወይም ከሕዝቦቻቸው ወይም ከውስጥ ሰማኒያ ከመቶውን እንኳን በክትባት ማዳረስ የቻሉት ዘጠኝ አፍሪካ ሀገራት ብቻ ነው ሀገሮች ብቻ ናቸው። ና እነዚህን ሁሉ ማስተካከል በሚቻልበት መንገድ ላይ ነው እንግዲህ ጉባኤው የሚመክረው አሉ። ግሩም በጣም አስፈላጊ ጉባኤ መሆኑን ቀደም ብለህ ባነሳቸው ጭብጦች ና በሌሎች አሳሳቢ የጤና ሁከቶች ሳቢያ መረዳት ይቻላል እስክንድር፣ እንዳልከው ሰፋ ያለውን ዘገባህን በሌሎች ፕሮግራሞች እናገኛለን። ለአሁኑ ግን ለጊዜ አመሰግናለሁ። እግዜር ይስጥልኝ። መልካም ምሽት። አመሰግናለሁ አሉላ አመሰግናለሁኝ አሉላንና እስክንድር ፍሬውን። ወደ ተከታዩ የመጽሔት ዘገባ እንለፍ። ሶስተኛ ወሩን የያዘው ኦሮሚያ ውስጥ የሚታየው የተቃውሞ እንቅስቃሴ ዛሬም በክልሉ የተለያዩ አካባቢዎች ቀጥሎ መዋሉ ተነግሯል። የአፋን ኦሮሞ ዝግጅት ክፍላችን ባልደረቦች ጃለን ገመዳ፣ ቱጁቤ ኩሳና ሶራ ሃለኬ ያጠናቀሯቸው አጫጭር ዘገባዎች አሉ። ሰሎሞን ክፍሌ አቀናጅቶ ያቀርባቸዋል። በምዕራብ ወለጋ ዞን ቤጌ ከተማ ተማሪዎች ኦሮሚያ ውስጥ በመንግሥት ይካሄዳል ያሉትን ግድያ ተቃውመው ከትላንት በስቲያ ሰኞ ሰልፍ ከወጡ በኋላ የከተማ ነዋሪዎችና የመንግሥት ሠራተኞች እንደ ተቀላቀሏቸው ጃለኔ ዛሬ ያነጋገረቻቸው አንድ እማኝ ገልጸውላታል። በዚህ ዕለት የኦሮሚያ ፖሊስ አንዲት ተማሪና ሌላ የከተማውን ነዋሪ እንደ ገደለም እማኙ አክለው ተናግረዋል። ኦሮሚያ አርገኔ የኦሮሚያ ፖሊስ አርገኔ የምትባል ተማሪ አንገቷ ላይ በጥይት ስለመታት በጣም ስትደማ ከቆየች በኋላ ወደ ቤጊ ወረዳ ሆስፒታል ተወሰደች። ብዙም አልቆየች ሕይወቷ አለፈ። ወዲያውኑ ወደ ኦርቶዶክስ ቤተ ክርስቲያን ተወስዳ ሥርዓተ ቀብሯ ተፈጽመዋል። አምስት ያህል የከተማዋና በዙሪያዋ ያሉ ነዋሪዎች ከፖሊሶች በተተኮሱ ጥይቶች ቆስለው ለሕክምና ወደ አቅራቢያው የጤና ማዕከል መወሰዳቸውም ተጠቅሷል። የወረዳው ፖሊስ አዛዥ ሳጅን ማቴዎስ ዋቆያ ሲመልሱ እንዲህ ብለዋል፣ ገሮሞ ሰሪ ነምኒ ዶኩብሰቴስ ደንዳ ነምኒ። ሰው ታሞ ሊሞት ይችላል። በሰው እጅ ብቻ አይደለም የሚሞተው። ፖሊስ ነው የገደላት የሚባለው ለእኔ አዲስ ነገር ነው። ሳጅን ማቴዎስ አክለውም በዚያን ዕለት የወሮ በላ ቡድኖች በየመንገዱ ወጥተው ይዘምሩ ነበር፣ በወቅቱ ለጸጥታ ጥበቃም ሆነ ሌላ ተግባር የተሰማራ ፖሊስ ግን አልነበረም ብለዋል። ወደ ሌላ አካባቢ ስናመራ መቻራ ውስጥ ትላንት 16 ሰዎች መገደላቸውና የቆሰሉም ወደ ገለምሶ ሆስፒታል መወሰዳቸው ተገልጾልን ነበር። ዛሬ ትጁቤ ከገለምሶ ሆስፒታል ያገኘችው መረጃ 17 የቆሰሉ መድረሳቸውን፣ አራቱ ወዲያው እንደሞቱ፣ ሌሎች አራት ደግሞ ወደ አዳማ ሆስፒታል መላካቸው ተገልጿል። ከቆሰሉት መካከል ሌላ አንድ ሆዱ ላይ በጥይት የተመታ ወጣትም ዛሬ ሕይወቱ አልፏል ተብሏል። አንድ የመቻራ ነዋሪ ለቱጅቤ ሲናገሩ አንድ በአንድ ስማቸውን መለየት ባልችልም የተገደሉት አራት ብቻ ሳይሆኑ ሕይወታቸው ማለፎ የተረጋገጠው አስራ ስድስት ናቸው። ሁሉም ደግሞ የሞቱት በጥይት ተመተው ነው። አድማ በታኝ የኦሮሚያ ፖሊሶች ነበሩበት። በግድያው ከተገደሉት ወጣቶች የአንዱ የሐሰን አብደላ ታላቅ እህት ወይዘሮ ፈቲሃ አብደላም ሁኔታውን ያስረዳሉ። አብደላ ወንድሜ ሐሰን አብደላ ይባላል። እድሜው አስራ ስምንት እኛው አጠገብ ነው የተመታው። የወያኔ ወታደሮች ናቸው ተኩሰው የገደሉት። አጠገባችን ወደቀ። ከኋላ በኩል ራሱ ላይ የመታው ጥይት በግንባሩ በኩል ወጣ፣ ነበር ያለችው። ይህን በተመለከተ ቱጅቤ ከወረዳው ባለሥልጣናት ምላሽ ለማግኘት ሙከራ ማድረጓን ገልጻለች። የዳሮ ለቡ ወረዳ ፖሊስ አዛዥ ኢንስፔክተር አወል መልስ ሊሰጡ ፈቃደኛ አልሆኑም። የሌሎቹም የአካባቢው ባለሥልጣናት ስልኮች አይነሱም። እንዳገኘን እንመለሳለን ብላለች ቱጁቤ ኩሳ። በሌላ አካባቢ በቦረና ዞን የያቤሎና የቡሌሆራ ነዋሪዎችና ተማሪዎች ዛሬ ከተማ ውስጥ በመዘዋወር ሰላማዊ ሰልፍ አካሂደዋል። ሰልፈኞቹ በኦሮሚያ የሚካሄደው ግድያ ይቁም፣ ለሞቱት ካሳ ይከፈል የታሰሩት ይፈቱ የሚሉትን መፈክሮች አሰምተዋል። ተማሪዎቹ ለሶራ ሃላኬ እንደገለጹለት ሰልፈኞቹ ወደ ከተማዪቱ ዳግም ለመመለስ ሲሞክሩ ፖሊሶች ጥይት በመተኮስ በትነዋቸዋል። በዚህም መሠረት አንዲት ጡሜ ጃርሶ የምትባል ተማሪ በጥይት ተመታ ቆስላለች ብለዋል። የቡሌሆራ ነዋሪዎችና የገጠር ሰዎች ተጨምረውበት ዛሬ ጠዋት በከተማዪቱ ሆስፒታል አካባቢ በመሰብሰብ ተቃውሞ አሰምተዋል። ሰልፈኞቹ በክልሉ የሚካሄደው የማዕድን ዘረፋ እንዲቆም፣ የታሰሩት እንዲፈቱ፣ ለሞቱት ካሳ እንዲከፈል ጠይቀዋል ተብሏል። የአጋዚ ወታደሮች ሰልፈኞቹን ለመበተን ተኩሰው ሁለት ሰዎች ቆስለዋል፣ ብዙዎች ታስረዋል ተብሏል። ሰልፈኞች ላቀረቡት ክስ የያቤሎ መስተዳድርን ዛሬ ማግኘት አልተቻለም። የቡሌሆራ ከተማ ከንቲባ አቶ ዲዳይ ዛሬ ከ50 እስከ 60 የሚሆኑ ተማሪዎች ተሰባስበው ህጋዊ ያልሆነ ሰልፍ ለማድረግና ድንጋይ ለመወርወር ሲሞክሩ ተበትነዋል ብለዋል። ከዚህ ውጭ የታሰረና የቆሰለ የለም ሲሉም አስረድተዋል። አድማጮች፣ በኦሮሚያ ተቃውሞ ተዋናይ ናቸው ባሏቸው ቡድኖች ላይ መንግሥት ሕጋዊና የማያዳግም እርምጃ እንደሚወስድ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትላንት ማስጠንቀቃቸውን ዘግበናል። አሁን ባለው ደረጃ ህዝቡም ጉዳዩን በሚገባ የተረዳ የተገነዘበ እንደመሆኑ መጠንና እነዚህ የጥፋት ኃይሎች ተልኮ ያላቸው ተልኳቸውም ስርዓቱን የማፈራረስ ተልኳቸውም በነውጥና በሁከት መንግስትን የመቀየር ተልኮ ያላቸው ሰዎች እንደሆኑ ቡድኖች እንደሆኑ በሚገባ ግንዛቤ የተያዘበት ነው። በትትግልም ጭምር ከጸጥታ ኃይሎች ጋር መፋለም የጀመሩበት ሁኔታ አለ። በዚህም ሂደት ውስጥ በርከት ያሉ ቁጥራቸው ትንሽ ያልሆኑ የጸጥታ ኃይሎቻችን ላይ ሽምቅ ይዘው ጉዳት ያደረሱበት ሁኔታ ሁሉ እንዳለ ያው በሚዲያም የተሰማ ጉዳይ ነው። ወደ መጨረሻው የመጽሔቱ የትንታኔ ርዕስ እናልፋለን። አድማጮች የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የወሩ ተረኛ ሊቀመንበርና ሶማሊያንና ኤርትራን በሚመለከቱ ጉዳዮች የማዕቀብ ኮሚቴው ሊቀመንበር ራፋኤል ዳሪዮ ራሚሬዝ ካሬኖ በተባበሩት መንግስታት ድርጅት የተሰየመው ተቆጣጣሪ ቡድን ሶማሊያንና ኤርትራን በተመለከተ ያቀረበውን ዘገባ ባለፈው ሐሙስ ለጸጥታው ምክር ቤት አባላት አሰምተዋል። የኤርትራ የውጭ ጉዳይ ሚኒስትር በበኩሉ ባወጣው መግለጫ ለተነሳ ወይም ለተነሱ ነጥቦች ምላሽ ሰጥቷል። አዳነች ፍሳሀዬ ቀጥላ አይዘት ቀርባለች። የቬኔዙዌላ አምባሳደር የሆኑት ራፋኤል ዳሪዮ ራሚሬዝ ካሬኖ ስለ ማዕቀቡ ኮሚቴ ስራዎች ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት ባቀረቡት ዘገባ ኮሚቴው የሶማሊያና የኤርትራን ጉዳይ የሚመለከተው ተቆጣጣሪ ቡድን ያቀረበውን የመጨረሻ ዘገባ ተመልክቶ ስላቀረባቸው ምክረ ሀሳቦች እንደተወያዩ ገልጸዋል። ተቆጣጣሪው ቡድን ባቀረበው ዘገባ መሰረት እምቁ የሶማሊያ የባህርና የተፈጥሮ ሀብት ዓለም አቀፍ ትኩረት እየሳበ ቢሆንም በአስተዳደር ጉድለት ምክንያት ተግባራዊ ሊሆን እንዳልቻለ ይህም ለሀገሪቱ ደህንነት፣ ሰላምና መረጋጋት አደጋ ሊሆን እንደሚችል ማስገንዘቡን አምባሳደር ራሜሬዝ ጠቁመዋል። የሶማሊያ የተፈጥሮ ሀብት ዘርፍን በሚመለከት በሶማሊያው ፌዴራላዊ መንግስትና በክልላዊ አስተዳደሮች መካከል ላለው ውጥረት ምክንያት የሆነው ማዕከላዊው መንግስትና ክልላዊ አስተዳደሮች በየበኩላቸው ከዓለም አቀፍ የነዳጅ ዘይትና የጋዝ ኩባንያዎች ጋር ውል ስለሚፈራረሙ እንደሆነ በተባበሩት መንግስታት ድርጅት የተሰየመው ተቆጣጣሪ ቡድን ገልጿል። አልሸባብ በሀገሪቱና በአካባቢው ስለሚደቀነው አደጋ ጽንፈኛ ቡድን ጉዳት ቢደርስበትም በአደጋነት እንደቀጠለ ጠቅሷል። አልሸባብ በሶማሊያ ያለው የአፍሪቃ ህብረት የሰላም ጥበቃ ተልዕኮና የሶማሊያ ብሔራዊ ሰራዊት ከሚገባው በላይ በሰፊ አካባቢዎች የተሰራጩ መሆናቸው ራሱ አመቺ ሆኖለታል። ስለሆነም የተሰራጩባቸው ወታደራዊ ሰፈሮች ለአልሸባብ ጥቃት እንደሚጋለጡ ተቆጣጣሪው ቡድን አስረድቷል። ቡድኑ በተጨማሪም አልሸባብ ከየመን ከአልቃይዳ ከአረብ ባህረ ገብ መሬት ጋር ያለውን ግንኙነት ክፍት ለማድረግ ይሞክር እንደነበር ለመገንዘብ ችሏል። የሶማሊያ ፌዴራል መንግስትና ክልላዊ አስተዳደሮች ከአልሸባብ ነፃ ያወጡትን ግዛቶች ለመቆጣጠር አለመቻላቸው ራሱ በማህበረሰቦች መካከል ውጥረት እንዲሰፍንና ግጭት እንዲፈጠር ማድረጉን ቡድኑ በዘገባው መግለጹን አምባሳደሩ ጠቁሟል። የሶማሊያ መንግስት ከውጭ ያስገባቸውን መሳሪያዎች ለተቆጣጣሪው ቡድን በጊዜው በማሳወቁና በአቀራረብ ጥራት ተቆጣጣሪ ቡድን አሞግሶታል። ይሁንና የጸጥታ ኃይሎች የሚገኝባቸውን ቦታዎችና አወቃቀራቸውን በሚመለከት ተጨባጭ መረጃ ለማግኘቱ እንዳሳሰበው መግለጹን የአምባሳደሩ ዘገባ ጠቅሷል። ተቆጣጣሪ ቡድን ኤርትራ አልሸባብን የምደግፍ መሆኗን የሚያሳይ ማስረጃ እንዳላገኘ አምባሳደር ራሚረዝ ባቀረቡት ዘገባ ጠቅሰዋል። ቡድኑ የኤርትራ መንግስት አልሸባብን እንደሚደግፍ የሚያሳይ ማስረጃ አላገኝም። ይሁንና ኤርትራ የኢትዮጵያ የታጠቁ ቡድኖችን እንደምትደግፍ ተቆጣጣሪው ቡድን በዘገባው ጠቅሷል። ይህም የ1907 ውሳኔ ምዕራፍ 16ን ይጻረራል። ቡድኑ ከኤርትራ መንግስት ጋር በተለያየ ጊዜ የተነጋገረ ቢሆንም የመተባበር ፍላጎት አላሳየም ብሏል በዘገባው። በጅቡቲና በኤርትራ መካከል ያለውን የድንበር ጠብ በመፍታት ረገድም መሻሻል እንዳልታየ ቡድኑ ገልጿል። ኮሚቴው ቃታር የምታደርገው ሽምግልና ለጉዳዩ መፍትሄ አስተዋጽኦ ያደርጋል የሚል ተስፋ አለው። ተቆጣጣሪው ቡድን በተጨማሪም የኤርትራ ወታደሮች የመን ውስጥ ከአረብ አገሮች ጥምረት ጋር ሆነው ይዋጋሉ የሚል ያልተረጋገጠ ወሬ በዘገባው መጥቀሱን አምባሳደር ራሜሬዝ ባቀረቡት ዘገባ ገልጸዋል። የኤርትራ ወታደሮች የመን ውስጥ ከአረብ አገሮች ጥምረት ጋር ሆኖ እንደሚዋጉ የሚገልጽ ያልተረጋገጠ ወሬ ቡድኑ በዘገባው ጠቅሷል። ይህ ከተረጋገጠ የኤርትራውያኑ ተሳትፎ የውሳኔውን ምዕራፍ ስድስት መጣስ ይሆናል። የኤርትራ የውጭ ጉዳይ ሚኒስቴር በበኩሉ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት በቀረበው ዘገባ ላይ መግለጫ አውጥቷል። ተቆጣጣሪው ቡድን ዘግይቶም ቢሆን የኤርትራ መንግስት አልሸባብን የሚደግፍ መሆኑን የሚያረጋግጥ ማስረጃ እንዳላገኘ መግለጹን ኤርትራ በበጎ ትቀበለዋለች። ይህ ሀቅ ራሱ በኤርትራ ላይ ፍትህ በጎደለው መልክ ላለፉት ሰባት ዓመታት ያህል የተጣለውን ማዕቀብ ለማንሳት በቂ መሆን አለበት። ተቆጣጣሪው ቡድን የኤርትራ ወታደሮች የመን ውስጥ ከአረብ የጥምረት ሀገሮች ጋር ሆነው ይዋጋሉ የሚል ያልተረጋገጠ ወሬ እንደደረሰው በዘገባው መጥቀሱን በሚመለከት ደግሞ ከእውነት የራቀ ነው ሲል የውጭ ጉዳይ ሚኒስቴሩ ያወጣው መግለጫ አስተባብሏል። ኤርትራ በፊትም ቢሆን ፍትሕ የጎደለው የማዕቀብ ውሳኔ የተላለፈው ኤርትራን ለማዋከብ የታቀደ የፖለቲካ ዓላማ ያለው እንዲሁም ኢትዮጵያ የዓለም አቀፍ ሕግን በመጣስ ባድመን ጨምሮ የኤርትራ ግዛት የመያዝዋን አቅጣጫ ለማስቀየር ነው ስትል ቆይታለች ይላል የኤርትራው መግለጫ። ራፋኤል ዳሪዮስ ራሚሬዝ ካሬኖ የቡድንን ዘገባ ካሰሙ በኋላ አስተያየታቸውን ከሰጡት አባላት መካከል ጥቂቶቹን ለመግለጽ ያህል የብሪታንያ ተወካይ የሆኑት አምባሳደር በሶማሊያ መንግስትና በተቆጣጣሪው ቡድን መካከል ግልጽና ገንቢ የሆነ ግንኙነት እንዲኖር አሳስበዋል። ክቡር ፕሬዝዳንት፣ በሶማሊያ መንግስትና በተቆጣጣሪው ቡድን መካከል ግልጽና ገንቢ የሆነ ግንኙነት እንዲኖር ሊሰመረበት ይገባል። ይህ ጉዳይ ከቅርብ ዓመታት ወዲህ ተሻሽሏል። የምርጫ ጊዜው እየተቃረበ በመሆኑ የፖለቲካው ሙቀት መጨመሩ አይቀርም። ስለሆነም ሁለቱም ወገኖች ባይስማመሙ እንኳ ግንኙነታቸው ግን ገንቢ ሆኖ መቀጠል ይኖርበታል። ኤርትራ ከተቆጣጣሪው ቡድን ጋር ያላት ግንኙነት ግን ወደ ገንቢነትም አይጠጋም ብለዋል። የሚያሳዝነው ኤርትራ ከተቆጣጣሪው ቡድን ጋር ያላት ግንኙነት ግን ወደ ገንቢነትም አይጠጋም፣ በመሰረቱ ተቀባይነት ሊኖረው በማይችልበት ደረጃ ላይ ነው ያለው። ቡድኑ ይህ ምክር ቤት የሰጠው የምዕራፍ ሰባት ውክልና ያለው በመሆኑ በቀላሉ ሊታይ የሚችልና ችላ ሊባል የሚገባው አይደለም። ስለሆነም ኤርትራ ከቡድኑ ጋር መተባበር ይኖርባታል፣ ወደ ሀገሪቱ እንዲገቡ መፍቀድ አለባት። ይህ ላለፉት ሦስት ዓመታት አለመደረጉ ያስቆጣል። ኤርትራ ይህን በማድረግ የጸጥታው ምክር ቤት ስለ ማዕቀቡ ጉዳይ በመረጃ ላይ የተመሠረተ ክርክር እንዲያደርግ ማስቻል አሊያም መገለልን መመረጥ ይኖርበታል። በጸጥታው ምክር ቤት የዩናይትድ ስቴትስ ተወካይ የሆኑት አምባሳደር ደግሞ ሶማሊያ በግልጽነትና በፍትሐዊ አሰራር ላይ የተመሰረተና ተጠያቂነት ያለው መንግስት እንዲኖራት ይህ የጸጥታ ምክር ቤት አጥብቆ እንዲረዳት እንደሚያስፈልግ አስገንዝበዋል። ሶማሊያ በግልጽነትና በፍትሐዊ አሰራር ላይ የተመሠረተና ተጠያቂነት ያለው መንግሥት እንዲሁም የሀገሪቱ የተፈጥሮ ሀብት ለሕዝቡ በሚጠቅም መንገድ እንጂ በሌቦች እንዳይዘረፍ የማድረግ ብቃት ያለው መንግሥት እንዲኖራት፣ ይህ የጸጥታው ጥበቃ ምክር ቤት ትኩረት ሰጥቶ በትጋት እንዲረዳት እንደሚያስፈልግ ግልጽ ነው። ኤርትራን በሚመለከት ደግሞ ኤርትራ ማዕቀቡ እንዲነሳላት የምታደርገው ጥሪ ከቁም ነገር እንዲቆጠር ከተፈለገ የሀገሪቱ መንግስት ከተቆጣጣሪ ቡድንና ከማዕቀቡ ኮሚሽን ጋር ገንቢ ግንኙነት ለማድረግ አሻፈረኝ ማለቱን መለወጥ አለበት። ተቆጣጣሪ ቡድን ተልእኮውን እንዳይፈጽም ማሰናከልና ኤርትራ የተጣለባትን ማዕቀብ አታከብርም ከሚለው ወሬ ጋር ተጣምሮ የኤርትራ ባለስልጣናት ማዕቀቡ እንዲነሳ የሚያሰሙትን ፍላጎት የሚጻረር ነው። ስለሆነም ኤርትራ ተቆጣጣሪው ቡድን ወደ ሀገሯ ገብቶ ስራውን እንዲያካሄድ እንድትፈቅድ ጥሪ እናደርጋለን። በጸጥታው ምክር ቤት የሩሲያ ፌዴሬሽን ተወካይም በአስተርጓሚ ተናግረዋል። በሶማሊያ ላይ ተጥሎ የነበረው ማዕቀብ በከፊል መነሳት በአገሪቱ ወታደራዊ ኃይል ምን ያህል ውጤት እንዳስገኝ አይተናል። ኤርትራን በሚመለከት ያለው ገደብ ግን ፍጹም የተለየ ነው። ተቆጣጣሪው ቡድን የኤርትራ መንግስት አልሸባብን የሚደግፍ መሆኑን የሚያረጋግጥ ማስረጃ እንዳላገኘ ማወቃችን አስደስቶናል። ሀገሪቱ መረጋጋት እንዳይኖር ስለምታካሄደው ተግባር አሳማኝ ማስረጃ አላየንም። ስለሆነም ተቆጣጣሪው ቡድን በዘገባው ላይ በማስረጃ የተረጋገጠ ኢንፎርሜሽን ብቻ እንዲያሰፍር ጥሪ እናደርጋለን። በመጨረሻም ራፋኤል ዳሪዮ ራሚረዝ ካሬኖ በሶማሊያና በኤርትራ የማዕቀብ ኮሚቴ ሊቀመንበርነታቸው መሰረት ኤርትራን እንዲጎበኙ ከኤርትራ ፕሬዝደንት የግብዣ ደብዳቤ እንደተቀበሉ ገልጸዋል። ክቡራትና ክቡራን አድማጮች በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተነን። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ምሽቱ አራት ሰዓት ይቀጥላል። ሰሎሞን፣ የስቱዲዮ ሰዓታችን እኩሉን የስርጭታችን እኩሌታ አልፈናል። ና አሁን ለአራት ሰዓት ሀያ አምስት ጉዳይ ነው የሚለው የስቱዲያችን ሰዓት እና ወደ ዝግጅታችን ሁለተኛ አጋማሽ እንሸጋገር ሻገር ይሻላል። ሶስት ዝግጅቶች አሉን። ቀዳሚው በ እዚህ በዩናይትድ ስቴትስ የጥቁር የጥቁሮች ታሪክ ወር በመባል የሚታወቀውን ይመለከታል። አሜሪካና ህዝቧ በአሜሪካና ህዝቧ ነው። ሙዚቃው እንዳላሳሰታችሁ ተስፋ አድርጋለሁ። ኢትዮጵያን በአሜሪካ መግቢያ ነው የተጫወተው። ለሁሉም ወደ ዝግጅቱ እናልፋለን። የአፍሪካ አሜሪካውያን የሲቪል መብት ንቅናቄ መሪ ማርቲን ሉተር ኪንግ ከአምስት አስር አመታት በፊት ሃምሳ ዓመታት በፊት ማለት ነው ያሰሙት ህልም አለኝ የተሰኘ ንግግራቸው ዛሬ በከፊል ተሳክተው የተቀሩት ደግሞ ለአሁኑ ወጣት አሜሪካዊ ትውልድ እንደ አራያ ግብል መምታት መነሳሻ ሆነዋል ይላል። ሄኖክ ሰማ እግዚር ያቀናበረው ዝግጅት በመንደርደሪያው በእርግጥ አለማችን አንድ እየሆነች በመምጣቷ አሜሪካውያን ወጣቶችና ታዳጊዎች ዛሬ የሚጋፈጧቸው ፈተናዎችና ችግሮች ለኢትዮጵያና አፍሪካ እንዲሁም ለሌሎች ወጣቶች ፍጹም ልዩ በሆኑ ኑሯቸው አንድነትን ሊያገኙበት የሚችሉበትም ነው። የአሜሪካ ድምፅ ራዲዮ ዘጋቢ ዴብራ ብሎክ ያዘጋጀችውን የተከታታይ የተቀናበሩ ዘገባዎች ይመቀኘት ያደርጋል። ሄኖክ ሰማ እግዚር ነው እንዳልኩት። Is it as a guy Joe? No. We shall come. We shall በሊንከን መታሰቢያ በዋሽንግተን ዲሲ እምብርት ላይ የዛሬ 52 ዓመት ገደማ አንድ የብዙዎችን ሕይወት የለወጠ ንግግር ተሰማ። ቃል ሕይወትን ይለውጣል እንዴ ካላችሁ፣ ለምን ማርቲን ሉተር ኪንግን አናሰማችውም? ህልም አለኝ። አራቱ ሕፃናት ልጆቼ በቆዳቸው ቀለም ሳይሆን በሰብዕናቸው ማንነት በሚለኩባት አገር የሚኖሩበት ቀን እንዲመጣ ይታየኛል። ህልም አለኝ። የ12 ዓመቷ ናይላ ባንክስ፣ ዋሽንግተን ዲሲ፣ አንድ የማርቲን ሉተር ኪንግ አርአያነትን የሚያሳይ ኤግዚቢሽን ላይ እያስተዋለችውን ስታስረዳ አንድ በጣም የሳበኝ ጉዳይ አፍሪካ አሜሪካውያንን ለመርዳት ሲሰራ ሁሉንም ነው አብሮ ያቀፈው፣ በአብሮነት ነው ያገናኘው። አሁን እኮ ሁሉም ሰው ተስማምቶ ይኖራል፣ እጅም ይጨባበጣል። ጆናተን ዊሊያምስ በ14 ዓመቱ ሰላማዊ ትግል ማለት በተግባር ያለውን ትርጉም የተረዳው ከዶክተር ኪንግ እንደሆነ ይናገራል። በርካታ ጊዜ አስረውታል። ብዙ ሰው ተስፋ ለመቁረጥ መታሰር ይበቀዋል። እሱ ግን ቀጠለ። ያሰበውን እስኪያሳካ ድረስ አላቆመም። ከሌላ አሜሪካ ቤት ታዳጊ እንስማ ንስማ ሊንዳ ማርቲኔዝ የሂስፓኒክ ዝርያ አላት። በጣም የሚገርም እና አሪፍ ሰው ነው። ሁሉንም ነገር በሰላም ነው ያከናወነው፣ ያለ ምንም አይነት ውከት። ለኔ እንዲህ ያለ መሪ በጣም ይስበኛል፣ አርያም ይሆነኛል። የሲቪል መብት ተሟጋች እና በኮንግረስ የዋሽንግተን ዲሲ ወኪል ኤሌኖር ሆልምስ ኖርተን ወጣቱ ትውልድ ዶክተር ኪንግ የሕዝቦችን አንድነትና እኩልነት አስመልክቶ ያሳለፈውን መልእክት ከእለት ተዕለት ኑሮ ጋር ሲያቆራኙ ማየት ያስደስተኛል ትላለች። ብዙ ወጣቶች ይህንን ታሪክ እንደተሰጣቸው ቆጥረው ችላ እንዲሉት እንፈልጋለን። ለዚህም ምክንያት አለው። እኛ በ1963 ዓ.ም ይሰማን የነበረው አይነት መድሎና በደል ለአሁኑ ትውልድ እንዳይተላለፍ ስለሆነ የታገል ነው። እነዚህ መብቶች ሲኖሩባቸው እንጂ ሲታገሉላቸው ማየት የቀደም ነውንም አያስደስተንም። የአስራ አራት ዓመቷ የሌንዳ ማርቲኔዝ ማርቲን ሉተር ኪንግ ሰዎችን አንድ ለማድረግ ቢሰራም አሁንም ዘርና የቆዳ ቀለም የሚፈጥሯቸው ልዩነቶች እንዳሉ ታስረዳለች። ሰዎች እርስ በርስ የሚተያዩበት መንገድ አሁንም የተለየ ነው። ማለቴ የቆዳ ቀለማቸውን አስቀድሞ ያሉ ይሄ ለእኔ መቅረት ያለበት ነገር ነው። የአፍሪካ አሜሪካውያን የነጻነትና የእኩልነት ትግል መዲና የነበረችው በርሚንግሃም አላባማ ከንቲባ ዊልያም ቤል እንደሚለው ከሆነ ለውጥ ማለት ትውልድን ቀይሮ ሳይረሳ ግን፣ ኑሮን ፍጹም አሁን ሳያውቅ መቀጠል የሚያስችል መንገድ ነው። ትናንሽ ወንድና ሴት ልጆችን ስመለከት ከሲቪል መብቶች ትግሉ ጋር ያላቸው ቁርኝት ብዙም ባይሆንም ዛሬም ቢሆን በኑሯቸው ፈተናዎቻቸውን ሲጋፈጡ እናያለን። ከእነዚህ ፈተናዎች አንዱ ትላለች ጁሊያ ሊንክ፣ በወጣቶች የሚታየው መተራረብና መጓሸም ነው። ብዙ የዘር ንግግሮች አሉ። ለምሳሌ እስያውያን መንዳት አይችሉም ምናምን የሚሉ ይሄ፣ በጣም ደስ የማይል ነገር ነው። በዚህ ዘመን እንዲህ ያለ ንግግር ይሰማል፣ ግራን የሚያጋባኝ ምክንያቱም ዛሬ ብዙ ሰው ተከባብሮ ነው የሚኖረው። ከላይ የሰማናቸው ወጣት አሜሪካውያን በሰዎች የቆዳ ቀለምና ዘር ያለው አመለካከት ከጊዜ ወደ ጊዜ እየተቀየረ መምጣቱን ይስማማሉ። ወደ ተከታዩ ዝግጅት እናልፋለን ዲሞክራሲ በተግባር ዶክተር ጸጋዬ አራርሳ በአዲስ አበባ ዩኒቨርሲቲ በህግ ትምህርት ቤት የቀድሞ መምህር ነበሩ በተባበሩት መንግስታት የልማት መርሃ ግብር ዩኤንዲፒ የሰብአዊ መብቶችና የመልካም አስተዳደር ክፍል ኃላፊ ሆነውም ሰርተዋል አሁን ደግሞ አውስትራሊያ ሜልበርን ከተማ በሜልበርን የህግ ትምህርት ቤት በህገ መንግስት ህግ ዶክትሬት ዲግሪያቸውን ሰርተዋል። አሁን በማኅበራዊ ሚዲያ ፌስቡክ ላይ የአዲስ አበባና የፊንፊኔ ዙሪያ ልዩ ዞን የተቀናጀ የጋራ ልማት ማስተር ፕላን ተግባራዊ ይደረጋል መባሉን ተከትሎ የተነሳውን ተቃውሞ በቅርብ እየተከታተሉ አስተያየታቸውን በማስፈርም ይታወቃሉ። ተቃውሞው አሁን ምን መልክ አለው የተቃዋሚዎች ውስጥ ጥያቄ ምን ያህል ተገቢ ነው ለሚሉ ጥያቄዎች ምላሽ ይሰጣሉ ዶክተር ጸጋዬ አራርሳ ጽዮን ግርማ ነች ያነጋገረቻቸው አመሰግናለሁ ዶክተር ጸጋዬ በኦሮሚያ ክልል የተለያዩ ከተሞች ላይ ያለው ተቃውሞ አሁን መልኩን እንደቀየረ እየተነገረ ነው በፎቶም በቪዲዮም እንደዚሁም በምንሰማቸው መረጃዎች እኛም ደግሞ ከአካባቢው ስልክ ደውለን ከምናነጋግራቸው አስተያየት ሰጪዎች ጥያቄው ከማስተር ፕላኑ ከፍ ብሎ ሌላ ጥያቄዎችን ይዞ መጣ እያየ ነው ነው እና፣ አሁን ያለው ተቃዋሚዎቹ ጥያቄ ምንድን ነው? እሺ፣ አመሰግናለሁ ጽዮን። በኦሮሚያ እየተካሄደ ያለው የተቃውሞ እንቅስቃሴ መልኩን ቀይሯል፣ ጥያቄው ከማስተር ፕላኑ ከፍ ያለ ሆኗል ይባላል። ግን ጥያቄው ከማስተር ፕላኑ ከፍ ያለ አይደለም፣ መልኩንም አልቀየረም። ከማስተር ፕላኑ ይተገበራል ከተባለበት ጊዜ ጀምሮ የተነሳ ተቃውሞ ነው። ከዛ በኋላ የተቃውሞ እንቅስቃሴን ለማፈን መንግስት የወሰደው እርምጃ ወይም ደግሞ ለማርገብ፣ ወይም ደግሞ ለማረጋጋት የተለያየ ቃላት ይጠቀማሉ። የተወሰደው እርምጃ ብዙ ጉዳትን አስከትሏል በህዝቡ ላይ በዚህ ምክንያት፣ እነዛን ተያያዥነት ያላቸውን ጉዳቶችም ጭምር እየተቃወሙ ነው። ከአሁን ድረስ ባለው ሁኔታ ማስተር ፕላኑ ተሰርዟል፣ ነገር ግን ተቃውሞ ቀጥሏል የሚባል ነገር አለ። በመሰረቱ ማስተር ፕላኑ የኦህዴድ ማዕከላዊ ኮሚቴ ይቀራል አለ እንጂ በመንግስት ደረጃ ማስተር ፕላኑ አልቀረም። በየትኛውም የፌዴራሉ ምክር ቤትም፣ የአዲስ አበባ መንግስት ምክር ቤትም፣ በኦሮሚያ ምክር ቤትም በህግ አልተሻረም። ኦህዴድ የሚመራው የኦሮሚያ ምክር ቤት ተስፋ አድርገን የነበረው ኦህዴድ ማዕከላዊ ኮሚቴ ማስተር ፕላኑን እንዲቆም አድርገናል፣ እናደርጋለን፣ ህዝቡን ይቅርታ እንጠይቃለን፣ ካሳ ለሚገባቸው ሰዎች ካሳ እንከፍላለን፣ ንብረት ለጠፋባቸው፣ ለወደመባቸው፣ ህይወት ለጠፋባቸው ወዘተ የሚል ቃል ገቡ። ነገር ግን ከዛ አልፈው ጨፌ ኦሮሚያ ወይም የኦሮሚያ የመጨረሻው የፖለቲካ የስልጣን አካል የሆነው የህግ አውጪው ምክር ቤት አልተሰበሰበም። የት እንዳለም አይታወቅም በዚህ ሰዓት። ሁለተኛ በአዲስ አበባ መስተዳድር ደግሞ ማስተር ፕላኑ በአዲስ አበባ ውስጥ ይተገበራል፣ ለመተግበር እየተንቀሳቀስን ነው የሚል ቃል በማግስቱ ነው የወጣው። አዲስ አበባ ማለት ማስተር ፕላኑ የሚጠቀልላቸው የልዩ ዞኑ ዘላስ ስድስት ከተሞችና የገጠር ወረዳዎችን ጭምር ነው ወይስ በቀድሞ እንደሚታወቀው በአስሩ ክፍለ ከተሞች ውስጥ ብቻ ነው። የአዲስ አበባ ድንበርስ የት ነው? እስከየት ድረስ ነው ማስተር ፕላኑ የሚተገበረው ተቀይሮ ተከልሶ እንደገና ሪዲዛይን ተደርጎ ነው ወይስ እንዳለ ነው የሚተገበረው? ይህ ሁሉ ጥያቄ አልተመለሰም። ስለዚህ ማስተር ፕላኑ ደግሞ በተግባርም አልቆመም። እሱ ብቻ አይደለም። እንግዲያው የሕዝቡ ጥያቄ አግባብነት ስላለው ማስተር ፕላኑ ይቆማል ከተባለ ለምንድን ነው ማስተር ፕላኑን ተቃውመው የተሰለፉ ሰዎች እስካሁን ከእስር ያልተፈቱት? ለምንድን ነው አሁንም የሚቃወሙ ሰዎች ቆሟል ከተባለ በኋላ የሚታሰሩት፣ የሚደበደቡት፣ የሚታፈሱት የት እንደደረሱ ታወቁ የሚደረገው ከተቃውሞ ጋር ተያይዞ የተወሰዱ የመንግስት እርምጃዎችንም መቃወም ጀምረዋል። ይሄ ብቻም አይደለም። በሁለት ሺህ አስራ አራት መጀመሪያ ማስተር ፕላን በገሀድ ሲሆን አንዱ የመጣው ነገር ምንድን ነው? አብሮት ተቃውሞ ውስጥ የህዝቡ የቆዩ ችግሮች ተደጋግመው ይነሱ ነበር። ለምሳሌ የስራ ቋንቋ የመስተካከል ጉዳይ አዲስ አበባ ላይ ኦሮሚያ መንግስት ያለው ልዩ ጥቅም። እነዚህ ያደሩ ብሶቶች አሁን ደግሞ ቆይተው ከምርጫ ሁለት ሺ ሰባት በኋላ በዛም ጊዜ በምርጫው ጊዜም ተነሳስተው የነበሩ ጥያቄዎችና ተነሳስተው የነበሩ ኤክስፔክቴሽኖችን አክለው እንደገና ተነስተዋል። ተቃውሞ አደባባይ የሚወጡት ሰዎች፣ ተቃውሟቸውን የሚገልጹት ሰዎች እንደዚህ የተቀናጀ ጥያቄዎች አሏቸው እያሉኝ ነው። የተቀናጀ ማለት ምንድን ነው? ጥያቄው በወቅቱ የነበረው ማስተር ፕላኑ ይቁምልን ከመሬት መፈናቀል ይቁምልን፣ የከተማው አይስፋብን፣ የኦሮሚያ ድንበር አይነካብን። ማስተር ፕላኑ ኦሮሚያን በሁለት ቦታ ስለሚከፍል በምዕራብና በምስራቅ አድርጎ አይክፈልብን። ሕገ መንግስታዊ ያልሆነ የድንበር ማሻሻል አይካሄድብን። ከዛ ግን ያደሩ ደግሞ ጥያቄዎች ከዚህም በፊት ያልተመለሱ የተረሱ ጥያቄዎች ብዙ ተነስተዋል። የኮሚኒኬሽን ጉዳዮች ሚኒስትር አቶ ጌታቸው ረዳ ሰሞኑን ቃለ ምልልስ ሰጥተው ነበረ። ለኛና የጥያቄዎቹን በተመለከተ ያሉት ነገር አለ። እስቲ ያዳምጡትና በሳቸው በሚያነሱት ጉዳይ ላይ የሚሉትን ይነግሩናል። ጥያቄው በሚለው ደረጃ የሚያቀርባቸው ጥያቄዎች አሉ። አሁን እየቀረቡ ያሉት የተደራጁ የታጠቁ ቡድኖች ማሳዎችን እያቃጠሉ የህዝብ ደን ህዝብ በላቡ በጥረቱ መልሶ እንዲያገግም ያደረገው አካባቢ እያቃጠሉ ተቋማትን እያወደሙ ያለበት ሁኔታ ነው ያለው። ህዝቡ ነው ከሰራዊት በፊት ከፖሊስ መድረስ በፊት ህዝቡ ነው በከፍተኛ ደረጃ ይህንን እንቅስቃሴ ለማክሸፍ እየተንቀሳቀሰ የነበረው። ስለዚህ የኦሮሞ ህዝብ እንደ መብት የሚያነሳቸው በየቀኑ የሚያነሳቸውን ጥያቄዎች በፍጹም ፍጹም ተያያዥነት የሌለው አጥፊ አውዳሚ ከኦሮሞ ባህል ከህዝቡ ወግ ታሪክ ጋር አብሮ የማይሄድ እጅግ አፍራሽ አካሄድ ነው እነዚህ የታጠቁ ቡድኖች እያደረጉ ያሉት አቶ ጌታቸው የታጠቁ ቡድኖች ናቸው ይሄንን ነገር እያደረጉ ያሉት ነው የሚሉት የታጠቁ ቡድኖች ካሉ የታጠቁ ቡድኖችን መ መቆጣጠር የእነሱ ስራ ነው፣ የመንግስት ስራ ነው። እነዚህ የታጠቁ ቡድኖች እነማን እንደሆኑ እኔ እስካሁን ድረስ አላውቅም። የሚቃወሙት ልጆች በፍጹም ሰላማዊ መንገድ እጆቻቸውን ወደ ላይ አድርገው አንዳንድ ጊዜም ብትር ይዘው እየዘፈኑ መፈክር እያሰሙ ሲንቀሳቀሱ ነው ያየነው። አንድም ቦታ የታጠቁ ቡድኖች መግለጫም ሲሰጡ እኛንን ሲሉ እንደዚህ እርምጃ ወስደናል ሲሉ አልሰማንም፣ አላየንም። ስለዚህ የታጠቁ ቡድኖች ካሉ የታጠቁ ቡድኖች ከሰላማዊው ተቃውሞ እንቅስቃሴ ጋር የተቀላቀሉ ከሆኑ ወይም ደግሞ ያንን አጋጣሚ በመጠቀም ችግር ፈጥረው ከሆነ እንደ መንግስትነታቸው ይሄንን በስርዓት መቆጣጠር የእነሱ ፋንታ ነው። በነገራችን ላይ አንድም ቦታ ሰላማዊ ሰልፍ ጠይቀው እነዚህ ሰዎች ሰላማዊ ሰልፍ ፈቅደውላቸው አያውቁም። ስለዚህ በግብታዊነት የሚወጡ ሰልፎች ናቸው እነዚህ ላይ በሶት የወለዳቸው ሰልፎች ናቸው እና እነዚህ ሰልፎች ሲወጡ በጣም ብዙ አይነት እንቅስቃሴ ሊከሰት ይችላል። ሰልፉን እንዲፈቀድና ህጋዊ በሆነ መንገድ እነሱ ለማካሄዳቸው የመንግስት ችግር ነው በመጀመሪያ። ከዛ በመቀጠል ሌሎች የታጠቁ ቡድኖች ይችላሉ የሚጠሩት ነገር የላቸውም። የታጠቁ ቡድኖች እንዳሉ ይናገራሉ። ግን እነማን ናቸው የሚናገሩት ነገር ምንም መረጃ የለም እስካሁን ድረስ ፍጹም አንአካውንተብል ናቸው ለሚናገሩበት ንግግር እና እኔ ሲመስለኝ የታጠቁ ቡድኖች ከህዝብ ውጪ የሆኑ አጥፊና አውዳሚ ኃይሎች የሚሉ ካሉ እና በዚህ ደረጃ ጉዳት የሚያደርሱ ከሆነ መንግስት ነው የደከመው ማለት ነው። ወድቋል ማለት ነው። መንግስት ይህንን ማስተካከል አልቻለም ማለት ነው። ሁሉም ደግሞ እየጠየቀ ያለው እንኳን እና አሁን የሚቃወሙት ሰዎች ቀርቶ ሁዴድ ለኢህአዴግ ያቀረ ካቀረባቸው ነጥቦች አስራ አምስት ነጥቦች ውስጥ አንዱ ሰራዊቱ ከኦሮሚያ ክልል አሁን ካለው ከሲቪሊየን ላይፍ ይውጣ የሚል ነው። ይህንን ጥያቄ መጠየቅ ምንም ጥፋት ያለው አይመስለኝም። እዚህ ጋር እንዲያውም ሰራዊቱ ይውጣ የሚለውን በተመለከተ አቶ ጌታቸው ረዳ ሰራዊቱ ከየት ነው የሚወጣው? ሰራዊቱ እኮ ድሬዳዋና አዲስ አበባ ላይ ብቻ አይደለም የሚቀመጠው፣ በየክልል ከተሞቹም አለ ይላሉ። እስቲ የእሳቸውን ጥያቄ እንስማና እንዲያውም እዚህ ላይ ያሉትን አስተያየት ይሰጡናል። የኢትዮጵያ ፌዴራል መከላከያ ሰራዊት መቀመጫው አዲስ አበባ አይደለም ቫክሲን ስን ብቻ ተቀምጠው የሚለው ወይም የሀገር ድንበር መከላከያ ሰራዊቱ ካምፖች አሉት በሀገር የተለያዩ አካባቢ አሁን ለእነዚህ አይነት ግጭት ግጭቶች በተከሰቱባቸው አካባቢዎች የክልሉ የፖሊስ ኃይል ቁጥጥር በላይ ቁጥጥር ውጭ በሆንባቸው ከዛ ከአቅም በላይ በሆንባቸው አካባቢዎች መከላከያ ለገዛ የተሳተፈባቸው እንቅስቃሴ ውስጥ ነበሩ። ከዚህ ውጭ መከላከያ ከካምፖቹ ከነባረ ካምፖቹ የሚወጣበት ምክንያት ነው የማይገባኝ። አሁን አክቹዋል የመከላከያ ሰራዊቱ ልክ እንደ በአድ ተቆጥሮ ከኦሮሚያ ወጣ የሚል ጥያቄ እዚህ የቀረበም የለም፣ የተነሳም የለም። ይሄ ጥያቄ ከውጭ በኩል ሲነሳ እሰማለሁ። ኦልሬዲ ፌታ ኮምፕሌ አድርጎ የወሰዱ ሰዎች ካሉ የኦሮሚያ ንተሳተፍ በሚመለከት የተለየ አሁን እኛ ከምንለው ኦሮሚያ ኢትዮጵያ ውስጥ ያለ የፌዴራል ስርዓቱ አንድ አካል የሆነ ክልል ነው የሚለውን እምነት የሚጣረስ እምነት ያላቸው ወገኖች ይሄን ነገር ቢያራምዱት አይገርመኝም። ከዚህ ውጭ ግን የፌዴራል ሰራዊቱ ወይ ሲንስኔ ወይም ደግሞ ብሬዳዋ ብቻ ተከማችቶ የሚኖር ሰራዊት አይደለም። በሀገሪቱ የተለያዩ አካባቢዎች ካምፕ መስርቶ የሚንቀሳቀስ ሰራዊት ነው። ያ የሚቀየርበት ምክንያት ያለ አይመስልህም። ለዚህ አስተያየታቸው ምን ምላሽ አሉት? ልክ ነው። ኦሮሚያ የፌዴሬሽኑ አንድ አካል ነች፣ ምንም ጥያቄ የለው። በኦህዴድ ምክር ቤትም በህዝቡም በህዝቡም ጭምር ሰራዊቱ በተለይ የአጋዚ የሚባለው ልዩ ሀይል ከኦሮሚያ ይውጣ የሚል ጥያቄ ተነስቷል። ይሄም ደግሞ እንዲያውም ዋና ጥያቄ ሁልጊዜ ጊዜ የሚሉት ምክክር አድርገው የሚያሰሙትም አይደለም። የተቃውሞ እንቅስቃሴ ውስጥ ያሉ ልጆች አቶ ጌታቸውም እንዳሉት ማለት ነው ይሄ የህዝብ ጥያቄ አይደለም ብለዋል። ይሄ እስከዚህ ድረስ እንግባባለን ግን ኦሮሚያ ውስጥ ሰራዊቱ ካምፖች አሉት። በካምፖቹ ሲቀመጡ አንድም ጊዜ የኦሮሞ ህዝብም ሆነ የኦሮሚያ ፖለቲከኞች የኦሮሞ ፖለቲከኞች ከውጭም ሆነ ከውስጥ ሰራዊቱ ከኦሮሚያ ውስጥ ይውጣ፣ ካምፖቹ ይነቀሉ የሚል ጥያቄ አልተጠየቀም። አሁን እየተጠየቀ ያለው ይሄ የማምታታት ስራ ነው። እየተጠየቀ ያለው ሰራዊቱ ወደ ካምፑ ይመለስ። ከትምህርት ቤቶች፣ ከገበያዎች፣ ከህዝብ ሰርግ፣ ከለቅሶ ቦታ ሰራዊት ምን ይሰራል እነዚህ ቦታዎች ላይ ለዚያውም የፌዴራል ጦር አገርን እና የአገርን ድንበር የመጠበቅ ኃላፊነት እንጂ ጸጥታ እና ሰላም የማስከበር ኃላፊነት ዋና ስራው ያልሆነ ጦር ለዚያውም የክልል ፖሊስ ሊያስተዳድረው በሚገባ ጉዳይ ላይ የፌዴራል ፖሊስ መጥቶ እንዲሰራ የተደረገበት ሁኔታ ነው ያለ። በመጀመሪያ ሰራዊቱ ከገበያ ከትምህርት ቤት ከኪንደርጋርተን ከእምነት ቦታ ሰርግ፣ ቀብር ስፍራ ምንም የሚያደርገው ነገር ስለሌለ ወደ ካምፑ ይመለስ ነው ጥያቄው። ይሄ እና ከካምፕ ነቅሎ ከኦሮሚያ ውስጥ ይውጣ የሚል ጥያቄ የተለያየ ጥያቄ ነው። ማንንም ይሄ ማንም ይሄንንም አልጠየቅም እስካሁን ድረስ ደግኖበት ህዝቡ ላይ ያለው ሰራዊት እሱ ሰራዊት ከህዝቡ ላይ አፈሙዙን መልሶ ወደ አገር ወደ መጠበቅ ስራው ይመለስ ነው። አመሰግናለሁኝ ዶክተር ጸጋይንም ባልደረባይን ጽዮንም። ጽዮን ከዶክተር ጸጋይ ጋር ያደረገችው ቆይታ አላበቃም። ነገ ይዛላችሁ ትመለሳለች። ሴቶችና ቤተሰብ ነው ተከታዩ ቅንብራችን። በራያ ዘበ ወረዳ በአንዲት የገጠር መንደር የሚገኙ እናቶች ለሕፃናት ልጆቻቸው በተሰጣቸው እርዳታ ደስተኞች እንዳልሆኑ ነው እየገለጡ ያሉት በአካባቢው ለአንድ እናት ወይም ሕፃን ለወር 6 ተኩል ኪሎ ፋፋና አንድ ሊትር ዘይት ይሰጣል። ይኸውም ለ48 እናቶችና ሕፃናት እየተሰጠ መሆኑን ነው ያመለከቱት። የወረዳው አስተዳዳሪ አቶ ክፍሎም ኃይለ በበኩላቸው በወረዳው በረሃብ የተጎዱ ሕፃናት 24 ብቻ መሆናቸውን አረጋግጠናል ማለታቸውን ጠቅሶ የመቀሌ ዘጋቢያችን ግርማይ ገብሩ ተከታዩን አጠናቅሯል። አስራ አንድ ልጆች እንዳለዋት የምትናገረው እናት ለአንዱ ሕፃን ልጇ አራት ኪሎ ፋፋና ግማሽ ሊትር ዘይት ማግኘቷን ጠቅሳ ይህም ለአንድ ጊዜ ብቻ እንደተሰጣት ነው የምትናገረው። ካል የለ ዛ ብትውሃው ከንካገር ወርሕ ወርሕ የብልኽኒ መጀመር ይህን ከወሰዳችሁ በኋላ ሌላ የለም በየወሩ እንዳትመጡ ብለውናል። ካሁን በፊትም አልወሰድንም። የዛሬውም የመጀመሪያችን ነው። ካሁን በፊት የተቀበሉ ዛሬ መጥተው ነበር። ነገር ግን ወደ የቤታችሁ ሂዱ ተብለው ሳይቀበሉ ተመልሰዋል። ሌላኛዋና ደግሞ በእነሱ አጠራር ሽንብር በሚሉት መለኪያ ማለትም አራት ጣሳ ፋፋ ተቀብላ በቢራ ጠርሙስ እየተመዘነ የሚሰጠውን ግማሽ ሊትር ዘይት ለመቀበል ተራዋን ትጠባበቃለች። አንድ የቢራ ጠርሙስ ዘይት ግማሽ ሊትር ትሆናለች። ማባያና እርሷን እየጠበቅኩኝ ነው ለሶስት ቀን ያገለግለናል። ጠዋት፣ ቀንና ማታ ህፃኑን ልጄን በሥነ ስርዓት እመግበዋለሁ። ከፋፋና ከዘይት በቀር ደግሞ ሌላ አልሰጡንም። ለእናቶች የተሰጠን ልዩ እርዳታ የለም። እኔ አምስት ልጆች አሉኝ። እግዚአብሔር ይመስገን እስካሁን ድረስ ደህና ነኝ። ወይዘሮ ሀዳስ ሰመረ ህጻናቱን እየመዘገቡ ፋፋና ዘይት ያድላሉ። ዛሬ የእናቶችና የህጻናትን ሞት ለመቀነስ የሚሰጠውን የአደጋ መከላከል እገዛ ነው እያደረግኩ ያለሁት። ይሄም ለአንድ ጊዜ ብቻ ነው የሚሰጠው። ወራዊ የሚረዱት ደግሞ በዚሁ በቀበሌያችን አርባ ስምንት አሉ ነገ ነው የምንሰጣቸው። ወርሃዊ እርዳታ ከአምስት ዓመት በታች ለሆኑት ሕፃናት ብቻ ነው የሚሰጠው። እሱም ኪሎ ተመዝኖ ወደ 11.5 ኪሎ ለወረደ ሕፃን ነው የሚሰጠው። እንዲሁም ነፍሰ ጡሮችም ተለክተው ይሰጣቸዋል። እነኚህ ወርሃዊ እርዳታው የሚያገኙ ሕፃናትና ነፍሰ ጡር እናቶች ለአንድ ሰው 6.5 ኪሎ ፋፋና አንድ ሊትር ዘይት ነው የምንሰጣቸው ብለዋል ወይዘሮ ሀድ አሰመረ። በሓደ አልጋ ቀበሌ ማህበር ውስጥ ከሚገኙ አራት መንደሮች አርባ ስምንት ህጻናትና እናቶች ናቸው እርዳታውን የሚያገኙት። የራየ አዘቦ ወረዳ አስተዳዳሪ አቶ ክፍሎም ሀይለ በአካባቢው ባጋጠመ የድርቅ አደጋ ሀያ አራት ህጻናት ብቻ በረሃብ እንደተጎዱ በጥናት አረጋግጠናል ይላሉ። ሀያ አራት ማለት ደግሞ ከተጠናው ዜሮ ነጥብ ሶስት ዜሮ ሶስት ከመቶ ነው የሚሆነው በሰውነታቸው ላይ ደግሞ ምንም ጉዳት እንደሌለም ያመለክታል ብለዋል። በሌላ በኩል ምግብ ያስፈልጋቸዋል ለተባሉት ህጻናት የሚሰጠው እርዳታ ዘግይቶ እንደደረሰ ገልጸው ለአንድ ጊዜ ብቻ እንጂ ወርሃዊ እንደማይሰጣቸውም ይናገራሉ። ለህጻናት ጥናቱ ዳሰሳው ተካሂደዋል። ከክልልም እንደዚህ በካምፔይን መልኩ መጥተው እዚህ አሰሳ አድርገዋል ማለት ነው። የኛም ሄዶ አሰሳ አድርገዋል። አሁን ውጤታቸው ስናይ በጣም ተቸግረዋል አኩት ደርሰዋል የሚሏቸው በጤና ባለሙያዎቹ ቋንቋ አሉ። ደህና መካከለኛ ነው የሚለዋቸው አሉ። ችግር የላቸውም የሚሏቸው አሉ ማለት ነው። አሁን ናቸው የተጎዱት ህጻናት። ህጻናቱ ተጎዱ ተብለው ባለፈው መጥተው የነበሩ ሀያ አራት ናቸው። ሀያ አራት ደግሞ አስከተደረጉ ዜሮ ነጥብ ዜሮ ሶስት ፐርሰንት ነው። በሰውነታቸው ላይ ምንም ጉዳት እንደሌለ ነው የሚያመለክተው። ለተጎዱ መካከለኛ ምግብ ያስፈልጋቸዋል ለተባሉም መጥተዋል። በአማርኛም እንደሚባል አላውቅም ፋፋ ምንለው እኛ እሱ መጥቷል አድልናል ማለት ነው። እሱን ያደልናቸው ለተመለመሉ ብቻ፣ በዛች እስክሪን ለተደረጉ ሰዎች ብቻ ተሰጥተዋል ማለት ነው። ወርሃዊ ነው የሚሰጠው። ወርሃዊ አይደለም የተሰጣቸው። መጀመሪያ ሲመጣ ዘግተዋል። አሁን ባለፈው ወር ግን አድልናል ማለት ነው። ወረ ታህሳስ ግን አድልናል። በራያ አዘቦ ወረዳ ከሚኖር 161 ሺህ ህዝብ 124 ሺህ ህዝብ እርዳታ እንደሚያስፈልገው የወረዳው አስተዳደር መግለጹ ይታወሳል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም እናመሰግናለን ግርማይን ስርጭታችን አበቃ። ለመሰነባበቻ ሙዚቃ እንጋብዛችሁ። ደና ደሩ ቆንጆ፣ ለእኔ የሰጠኝን ማውደዴን ወደድኩት፣ ያንቺ ያረገኝን ለኔ ያረገሽን ማውደዴን ወደድኩት። ቮይስ ኦፍ አሜሪካ Yo oh man